የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው እንግዳቸው የሆኑትን የሩዋንዳውን ፕሬዚዳንት ፖል ካጋሜ በይፋዊ መልኩ ማምሻውን ተቀብለው እንደሚያስተናግዷቸው ከውጭ ጉዳይ ሚኒስቴር ቃል አቀባዩ መለስ ዓለም ተገልጿል። የመጀመሪያው የክቡር ጠቅላይ ሚኒስትሩ በኦፊሴል የሚጎበኟቸው የሩዋንዳው ፕሬዝደንት ፖል ካጋሜ ናቸው። የሩዋንዳ ፕሬዝደንት መሆናቸው ብቻ ሳይሆን የወቅቱ የአፍሪካ ህብረት ሊቀመንበር ናቸው። ይህን ጉብኝት ልዩ የሚያደርገው ይሄኛው ነው። ኢትዮጵያ በአፍሪካውያን የነፃነት ንቅናቄ ውስጥ ትልቅ የመሪነት ሚና ነበራት። ክቡር ጠቅላይ ሚኒስትሩ ከሩዋንዳው ፕሬዚደንት ፖል ካጋሜ ጋር የሚያደርጉት ውይይት በዚህ መንፈስ እና ሚዛን መታየት ይኖርበታል። ጎረቤቶቻችን አካባቢ ጉብኝት ተደርጓል። በጣም ቅርብ ስለሆኑ በቅርብ ርቀት የሚገኙ የመካከለኛው ምስራቅ አገሮች ላይ ጉብኝት ተካሂዷል። በመልክዓ ምድር ባንገናኝም በብዙ ነገሮች የምንተሳሰረው ሕዝብ የሩዋንዳ ሕዝብ ነው። ሩዋንዳ ውስጥ ችግር በተከሰተ ጊዜ እምባቸውን ያበሱት የኢትዮጵያ የሰላም አስከባሪዎች ናቸው። የሩዋንዳ ትምህርት ቤቶች ተዘግተው የተማሪ ያለህ በሚሉበት ጊዜ ችግሩ በሰላማዊ መንገድ እንዲፈታ በማድረግ ነገሮች ወደ ነበሩበት እንዲመለሱ በማድረግ በኩል የኢትዮጵያ ሰላም አስከባሪ ል ባለ ውለታ ነው። ይህንን ሩዋንዳዎች በተደጋጋሚ የሚገልጹት ነው። በተመሳሳይ እኛጋ ጋር ችግር በነበሩበት ጊዜ የሩዋንዳ ፕሬዚደንት ትልቅ አጋርነታቸውን አሳይቷል። እንግዲህ መገጣጠምም ሆኖ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሰላም አስከባሪ ኃይል አካል ሆኖ በሩዋንዳ መሰማራታቸው ለዚህ የኢትዮጵያና ሩዋንዳ ግንኙነት መጠናከር የራሱን አስተዋጽኦ እንደሚያደርግ መገመት አያዳግትም። በውጭ ሀገሮች የተሰማሩ ኢትዮጵያውያን ዲፕሎማቶች እና አምባሳደሮች ወደ ሀገር ቤት የተጠሩበትን ምክንያት ቃል አቀባዩ በማያያዝ የገለጹት አንደኛው የተሻለ ፈጻጸም ለመፍጠር ሲባል የሚደረግ እንቅስቃሴ ነው። ሁለተኛ መንግስት በተለያየ ኃላፊነት የሾማቸው አምባሳደሮች አሉ። ለምሳሌ አምባሳደር ተሾመ ተጓ ብራስልስ ነበሩ። አሁን በሚኒስትርነት ወደ አዲስ አበባ ተጠርተዋል። ስለዚህ ያ ቦታ መሟላት አለበት። ለዛ የሚመጥን ሰው እንዲሞላ፣ ቦታው ላይ እንዲቀምጥ ተደርጓል። ሌላኛው ናይጄሪያ አምባሳደር ሳሚያ ዘካሪያ ናቸው። እሳቸው ምርጫ ቦርድ ኃላፊ ተደርገው መጥተዋል። የእሳቸውን ቦታ መሟላት አለበት። ስለዚህ ከአፈፃፀምና ያሉትን ክፍተቶች ከመሙላት ጋር ተያይዞ መታየት ይገባው። ከየትኛውም ሀገር ካለን ግንኙነት ጋር የሚያያዝ ነገር የለውም። ጌታቸው ተድላ ኃይል ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ